ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነኝ ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ታላቁ የኢትዮጵያ ሩጫ በትላንትናው ዕለት ሲካሄድ፣ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ለመጀመሪያ ጊዜ የተካሄደ በአስር ሺዎች የሚቆጠሩ ሰዎች የተሰባሰቡበት ትዕይንት ሆኗል። በትናንቱ ሩጫ ከፍተኛ ጥበቃ በከፍተኛ ጥበቃ በሰላም የተጠናቀቀ መሆኑ ዘገባው ከአዲስ አበባ ደርሶናል እናቀርባለን። በተከታዩ ዘገባችን ደግሞ በዓለም ትልቁ የሆነው የዳዳቢ ስደተኞች መጠለያ ጣቢያን ይመለከታል። በዳዳቢ የሚኖሩ ከሚኖሩ 300,000 ስደተኞች በበርካታ ሺዎች የሚቆጠሩ ኢትዮጵያውያንም ይገኙበታል። በተለይ ሶማሊያውያን ስደተኞች ወደ ሀገራቸው ሲመለሱ ኢትዮጵያውያኑም ወደ ሌላ ቦታ እንደሚሸጋገሩ ይጠበቃል። እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ ቅን የኬንያ መንግስት እንዲፈቅድልንና በዚህ በካምፕ ውስጥ ሴት እንደሆነ ሊሆነን የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። ተከታዩ ዘገባ የዘገየ ፍትህን ይመለከታል። በፍርድ ቤት ነጻ ተብለው በጸጥታ ኃይሎች ለአርባ ቀናት በቁጥጥር ስር የሚገኙ የ85 ዓመት አዛውንት ታሪክ ይዘናል። ፌዴራል ማዕከላዊ ወንጀል ምርመራ ስንወስ የፍርድ ቤትን ትእዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው። ኢትዮጵያ ውስጥ አንድ ግለሰብ መብቱ ሲከበር የመቶ ሚሊዮን ኢትዮጵያዊ መብት ይከበራል። የአንድ ሰው ግለሰብ ያለ አግባብ መብቱ ሲከበር በጣም አሳሳቢ ነው ለመቶ ሚሊዮን። ጠበቃቸውንና ቤተሰቦቻቸውን አነጋግረናል። በቅርቡ ህይወቱ ስላለፈ አንድ የሙዚቃ ሰውም ታሪክ ይዘናል። አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። የጋቢና ቪዮ አድማጮች፣ ላጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የፊታችን ህዳር 22 ታስቦ ከሚውለው የዓለም አቀፍ የኤድስ ቀን በፊት የወጣ አንድ ሪፖርት ከቀደሙት ዓመታት ሁሉ አሁን ለመጀመሪያ ጊዜ ኤች አይቪ ኤድስ በደማቸው ያለ ሰዎች ህይወት አድን መድኃኒት እንደሚያገኙ ገለጸ። ይህም በዓለም ዙሪያ ከኤድስ ጋር በተያያዘ በሺዎች የሚሞቱን ሰዎች ቁጥር ቀንሷል። ደቡብ ሱዳን የሚገኘው የተባበሩት መንግስታት የጸጥታ አስከባሪ ኃይል ለመቀላቀል አንድ የጃፓን ጦር ቡድን ጁባ ገብቷል። ጃፓን በተመሳሳይ ግዳጅ ላይ ስትሰማራ በሰባ አመታት የመጀመሪያው መሆኑ ነው። የወታደራዊ ቁጥሩ ሶስት መቶ ሀምሳ መሆኑ ታውቋል። ማሊ ለረዥም ጊዜ የቀለጠውን የአካባቢ ምክር ቤቶች ምርጫ ትላንት አካሄዳለች። በጸጥታ ምክንያት በብዙ የምርጫ ወረዳዎች ድምጽ አሰጣጡ ተሰርዟል። የጸጥታ ችግሩ የተፈጠረው በጂሀዲስቶች ምክንያት መሆኑ ታውቋል። በመጨረሻም ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጪ አስተዳደራቸውን ቁልፍ ክፍት ቦታዎች በቅርብ ታማኞቻቸው ለመሙላት እየሰሩ መሆኑ ተዘግቧል። ትራምፕ ትናንት ካነጋገራቸው የፓርቲው መሪዎች መካከል የቀድሞ ተቀናቃኛቸው ሚት ሩምኒ ለውጭ ጉዳይ ሚኒስቴር ከታጩት መካከል ናቸው። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በምሽቱ የጋቢና ጉዟችን ታዲያ የኢትዮጵያ ታላቁ ሩጫን እንመለከታለን። በትናንትናው ዕለት ሲካሄድ በሀገሪቱ የአስቸኳይ ጊዜዎች ከታወጀ ወዲህ ለመጀመሪያ ጊዜ የተካሄደ እና በአስር ሺዎች የሚቆጠሩ ሰዎች የተሳተፉበት ትዕይንት ሆኗል። ከዚህ በፊት የተለያዩ ተቃውሞዎች የሚንጸባረቅበት ታላቁ ሩጫ በኢትዮጵያ ዘንድሮ ያለምንም ተቃውሞ መከናወኑን ነው ከስፍራው የደረሰን ዘገባ። ከፍተኛ የሆነ የጸጥታ ጥበቃ ይካሄድ እንደነበረ እስክንድር ፍሬው ዘግቦልናል። መጀመሪያ ፍርሃት የነበረ ቢሆንም 16ተኛው ታላቁ ሩጫ ውድድር በተሳካ ሁኔታ መካሄዱን ኃይሌ ገብረሥላሴ አስታወቀ። 42 ሺ ሰዎች የተሳተፉበት ይህ ውድድር በአገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የተካሄደ የመጀመሪያው ትልቅ የአደባባይ ዝግጅት ሆኗል። የተለያየ አመለካከት ያላቸው ሰዎች ልዩነታቸውን አቻችለው በአንድነት ሮጠዋል ሲል ነው የውድድሩ መስራችና ዳይሬክተር ኃይሌ ገብረሥላሴ የነበረውን ሁኔታ የገለጸው። Escadar o freio, o que qual? End of intro, now to the full story. ታላቁ ሩጫ በኢትዮጵያ ለ16 ዓመታት ለ16 ጊዜ የተካሄደ የአደባባይ ትዕይንት ሆኖ ቀጥሏል። በተለይ የዘንድሮው በአገሪቱ ወቅታዊ ሁኔታ ምክንያት ላይካሄድ እንደሚችል የብዙዎች ጥርጣሬ ነበር። ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅም እንዲህ አይነቱ ዝግጅት ስለመፍቀዱ እርግጠኛ ያልሆኑ ስጋት የገባቸው አልጠፉም። ከተጀመረ አንድም ጊዜ ያልተቋረጠው ውድድር ግን የተሳታፊዎቹን ቁጥር አሳድጎ ጭምር እነሆ በትናንትና ሁለት ተካሂዷል። እርግጥ ከተለያዩ የውጭ ሀገራት የመጡ ተሳታፊዎች ቁጥር ካለ ባለፉት አመታት ያነሰ መሆኑን አዘጋጆቹ አስታውቀዋል። ባለፈው አመት 700 የነበረው የነዚህ ተሳታፊዎች ቁጥር ዘንድሮ ወደ 250 ዝቅ ማለቱን የጠቆሙት በድምር ካለፉት አመታት በበለጠ 420 ሰዎች የተሳተፉበት ውድድር በተሳካ ሁኔታ መጠናቀቁ ግን አዘጋጆቹን አስደስቷል። ካለፉት አመታት የታላቁ ሩጫ ውድድሮች በአንዳንዶቹ የተቃውሞ ድምጾች ተስተውለዋል። የተለያዩ መልእክቶችን ያዘሉ ዜማዎች የተደመጡባቸው፣ መፈክሮች የተስተጋቡባቸው ውድድሮች ይታወሳሉ። የዘንድሮው በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ጭራሹኑ ላይሳካ እንደሚችል የአንዳንድ ወገኖች ስጋት እንደነበር የውድድሩ መስራችና ዳይሬክተር እንደዚሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረ ስላሴ አስታውሷል። ውድድሩ ግን መሳካቱን አመልክቷል። ተሳታፊዎቹ የተለያየ አመለካከት ቢኖራቸውም በሰላምና በአንድነት ውድድሩን አጠናቀዋል ሲል ነው ሁኔታውን የገለጸው። ምታየው አርባ ሁለት ሺህ በሙሉ ከለር ሁሎ ነው የሚሮጠው ሁሉም የተለያየ አመለካከት የተለያየ ድጋፍ የተለያየ እንትን ነው ያለው። እዚህ ሲመጣ ግን አንዱን ከአንዷት አትለኝ አንድ ነው እና ይሄ በእውነት በጣም ቆርቼበታለሁ። ህዝቡንም በጣም አመሰግነዋለው። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለውም አመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ በዚህ ጉዳይ አንድ ነው የሚያደርገን በዚህ በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ ሀገር ሲወረር አለው። ሌላም ሌላም የውስጥ ጨዋታችን የውስጥ የምንትን የሚለው ሁልጊዜ ይነሳል፣ ይወድቃል፣ እንደገና ደግሞ ሌላ ይነሳል እና በጣም ዛሬ የኮራሁበት ቀን ነው የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል። በውድድሩ ላይ ያነጋገርኳቸው ተሳታፊዎችም ተመሳሳይ ሀሳብ አንጸባርቀዋል። አቤላመንቲ ከነዚህ አንዱ ነው። ፍርሃት ነበረ፣ ግን ደስ በሚል ሁኔታ ፕሮግራሙ ተጠናቋል። ደስ በሚልና በሚያዝናና ሁኔታ ተጠናቋል። ሌላው አስተያየት ሰጪ ቴዎድሮስ ገብረ ጊዮርጊስም ውድድሩ የተለያየ አመለካከት ያላቸው ሰዎች በአንድነት እየሮጡበት ነው ባይ ነው። ስጋት ምናምን ነገር ችግር ነበረ። አሁን ግን ያው ሁሉ ነገር ሁላችንም ሰው የተለያየ እንደ መልካችን የተለያየ እንትን ያለን አመለካከትን ያለን ነገር ግን ዛሬ ሁሉ በአንድነት ነው እየሮጥን ያለ ነው። ችግሮቻችንን የተለያዩ ነገሮቻችንን ችለን ያው በሰላም ነው የመጣ ነው ማለት ጨርስ ታላቁ ሩጫ ከአገራችን በዓላት አንዱ የሆነ ነው ያለችው የበረራ አስተናጋጅ ጊፍቲ ስለሽ ነው በተሳካ ሁኔታ መጠናቀቁ እንዳስደሰታት ተናግራለች። ታላቁ ሩጫ ማለት እንደ በዓል ሆኗል። እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብሮ የሚገባ ስለሆነ ለዛ ብዬ በየአመቱ ሮጣለሁ። ይሄኛው የዘንድሮ ውድድር አሁን በሀገሪቱ ባለው ተጨባጭ ሁኔታ ምክንያት፣ ወቅታዊ ሁኔታ ምክንያት ላይ ይካሄድም ይችላል የሚሉ ስጋቶችም ነበሩ። አሁን ግን ተሳክቶ ተካሂደዋል እና ከዚህ አንጻር እንዴት አያችሁት ያለውን ሁኔታ? በጣም ደስ ይላል፣ በጣም ደስ ይላል በሰላም መጨረሳችን ሰዎችን ሴኪሪቲውን በጣም ደስ ይል ነበር ከመጀመሪያው ጀምሮ ጥበቃው፣ ሰሻው በጣም ደስ ይል ነበር እና እግዚአብሔር ይመስገን በሰላም ተካሂዶ። ታላቁ ሩጫ በኢትዮጵያ በተሳታፊዎች ቁጥር ከአፍሪካ የመጀመሪያውን ደረጃ የያዘ የጎዳና ላይ ውድድር ነው። ኢትዮጵያዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት አልማዝ አያና ይህ በራሱ ስኬት መሆኑን አስታውሳለች። ይህ ትልቅ ውድድር ማዘጋጀት ከባድ ነው። ብዙ ህዝብ አለው፣ ብዙ ተሳታፊዎች አሉ ደስ የሚል ውድድር ነው። በዚህ ይቀጥል። ደስ ይላል፣ በጣም ለሀገራችንም ሀገራችንም ሀገራችንን ለማስተዋወቅ ግዴታው ውጭ ላይ አደለም ሀገሩ የሚታወቀው የውጭ ዜጋዎችም ይመጣሉ እና ደስ ይላል፣ ለሀገራችንም በጣም አሪፍ ከኢትዮጵያውያን በተጨማሪ ከደቡብ አፍሪካ፣ ከኬንያ እና ከቻይና የመጡ ታዋቂ አትሌቶች በዚህ ውድድር መሳተፋቸው ተገልጿል። ተቀማጭነታቸው አዲስ አበባ በሆነ የውጭ ሀገራት አምባሳደሮች መካከልም ውድድር ተካሂዷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የጋቢና ጉዟችን ይቀጥላል። ተከታዩ ዘገባችን ደግሞ በዓለም ትልቁ ወደ ሆነው የዳዳብ የስደተኞች መጠለያ ጣቢያን የሚመለከት ይሆናል። ጽዮን፣ ዳዳብ ወደ 300 ሺህ በአሁኑ ሰዓት እንዲያውም በአንድ ወቅት እስከ 600 ሺህ ድረስ የሚደርሱ ኢትዮጵያውያን፣ ሶማሊያውያን እንደዚሁም የሚበዙት ሶማሌዎች ናቸው፣ ሱዳንና ከሌሎች አፍሪካ ሀገሮች የመጡ ስደተኞች ያሉበት ነው። የኬንያ መንግስት ስደተኞቹን በተለይ ሶማሌዎቹን ወደ ሀገራቸው እንደሚመልስ አስታውቆ ነበር፣ ለስድስት ወር ተራዝሟል። እንግዲህ ኢትዮጵያውያን ወደ ሀገራቸው እንደሚመለሱ አልተነገራቸውም፣ ግን ወደ ሌላ ጣቢያ ነው እንዲሸጋገሩ የተገለጸላቸው። አው እንግዲህ ሄኖክ፣ ዳዳብ ስደተኞች ካምፕን እንደ ጎበኛ አስታውሳለሁ በአንድ ጊዜ ዘገባ፣ የዛሬ አምስት ዓመት አካባቢ ሄጄ ነበር። የሚገርምሽ ኢትዮጵያ ኢትዮጵያውያን ስደተኞች በዛ ምግብ ቤቶች አሏቸው። እንዲያውም የኦሮሞ መንገድ የሚባል ራሳቸው ጽፈው በኢፎ የሚባል መጠለያ ጣቢያ ውስጥ በርካታ ኢትዮጵያውያን የሚኖሩበት የስደተኛ መጠለያ ጣቢያ ነው። አሁን ወደ ካኩማ ነው እንዲሄዱ የተባሉት። በዛ ከሚገኙ አንድ ኢትዮጵያዊ የሰጡትን እንስማ። በመጀመሪያ ሁላችሁንም ሰላም እላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፍዩጂ ከ2006 ጀምሮ እዚ ነው ያለሁት። የተለያየ ቴክኒክ ትምህርት ቤት ተምሬአለሁ። አሁን በእስላሚክ ሪሊፍ በስራ ላይ ባላሚ ስራ ላይ ይገኛለሁ። እና ሪፍዩጂ በቆየንበት ሰዓት በአጠቃላይ ያለው ችግር በአሁን ሰዓት በቤተሰቦቻችን በወቅቱ ዝናብ በመሆኑ በውጭ በችግር ላይ ናቸው። ዝናቡ እየዘነበ ማረፊያ አተው ውጭ ነው ያሉት ሽማግሌዎች። እኔ ኤልደሪን የራሱ ሽማግሌ ነኝ። የእኛ ሽማግሌ በአሁኑ ሰዓት ውጭ ነው ያሉት፣ ዝናብ እየዘነበባቸው ምንም መጠለ ያለን በአሁን ሰዓት በደደብ ሪፊጂ ካምፕ ማንኛውም እርዳታ የለም። ለምሳሌ ፕላስቲክ ሽት በወቅቱ ዝናብ ከመምጣቱ በፊት ይረዳ የነበረው በአሁኑ ሰዓት ምንም ነገር እርዳታ ለካምፑ ስለሌለ ዝናብ እየዘነበ ሰዎቻችን በውጭ ነው ያሉት፣ ዝናብ እየመታቸው እየተቸገሩ ነው ያሉት። በአሁን ሰዓት ደግሞ የሆስፒታል ችግር አለ። በዚህ ዝናብ በመጣ ሰዓት ብዙ በሽታዎች ይነሳሉ። በዚህ ሰዓት ሆስፒታል ብዙ መድኃኒት የለውም። ምንም የሕክምና እርዳታ በዚህ ሰዓት ስለማይገኝ የእኛ ሰዎች በሪፉጂ ያሉ ስደተኞች በችግር ላይ ነው ያለ ነው። ሌላው ደግሞ የኬንያ መንግስት በአሁን ሰዓት የደደበን ሪፉጂ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ነው ያለ ነው። ምክንያቱም አንዴት ሄዳላችሁ አንዴት ትቀመጣላችሁ ይለናል። ለመቀመጥም ሴት እንደሆንን መቀመጥ አልቻልም፣ ለመሄድም ተዘጋጅተን ለመሄድ አልቻልም። እና በጣም በችግር ላይ ነው ያለ ነው በአሁን ሰዓት ምክንያቱም አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ ስድስት ወር ጊዜ ሰጥቷል። ከስድስት ወር በፊት ማይኖሪቲ ወደ ካኩማ አነሳለ ይላል። ያም የኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው። የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን፣ ለፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊውጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ህዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው። ይህ ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር በኦሮሞ ህዝብና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የአለም ኮሚኒቲ ማለት የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው። በአሁን ሰዓት ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ነው ያለው የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ እና እምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድልንና በዚህ በካምፕ ውስጥ ሴትል ሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን። እንግዲህ ኢትዮጵያውያን ስደተኞች በሰሜን ኬንያ ዳዳቤ ስደተኞች መጠለያ የሚገኙ ኢትዮጵያውያን ስደተኞች የሰጡትን አስተያየት ነው እያሰማ ናቸው ያለነው። ከዚህ በፊትም እንደዚሁ ሊወጡ ሲሉ የዛ አካባቢ የነበረን ዳዊት ገልሞ የነበረው የኛ ዘጋቢ አነጋግሯቸው በርካታ ኢትዮጵያውያንን ጠይቆ ነበር ና ከስደተኛ ካምፕ አሁን ወደ ሌላ ቦታ ሊያዛውሯቸው እንደሆነ ሰምተናል። የኬንያውያኖች ደግሞ እንደዚሁ በጣም ከባድ ሁኔታ ከፍተኛ ችግር ላይ እንደሆኑ ሲናገሩ ሰ የጸጥታ ችግር አለብን በሚል ነው የኬንያ መንግስት ይህንን እያደረገ ያለው። የዓለም አቀፍ የስደተኞች ተከራካሪ ድርጅቶች የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ጨምሮ የኬንያ መንግስት ስደተኞችን በግዳጅ እንዳይመልስ ሲማጸኑ ቆይተዋል። የሆነ ሆኖ ግን በኬንያ የሚገኙ በርካታ ሶማሊያውያን ስደተኞች እንደዚሁም ኢትዮጵያውያን ስደተኞችን ለመመለስ ያለውን እቅዳቸውን በስድስት ወር ያራዘሙበት ሁኔታ ነው ያለ በዳዳብ የኦሮሞ ማህበረሰብ ሰብሳቢ ነኝ ያሉ አንድ ስደተኛ ደግሞ እንደዚህ ብለዋል። ኦሮሞ ኮሚኒቲ ዳዳብ። አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው የሌሎች ዜጎችን እንደ ኢትዮጵያ እንደ ሱዳን ብሩንዲ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው ይሄ ካምፕ ከተመሰረተ 25 ዓመታት አልፎታል ከሶስት ሺህ ስደተኞች በላይ ናቸው የሚኖሩበት ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር። Te mal si pagati si prala kapde jalalti You're na te mal si pagati in pagati na ra jalalana jira jalalti te na tegirra me le quis si paga vera si Yonanate ches si fakati, si prana kebrejala lti. Yonana ches mal fakati, yon dufte te gara, adara, na lorar sin ona basi dara. Ten. በጣም ምወደው በነገሮች ላይ ነገን ላዩ የሚለው ዜማው በከፋኝ ቁጥር ሲደብረኝ ነገን ላዩ ጓጓለሁ፣ ተስፋ ነው። በጣም የዮብ ዘፈኖች ዲዜፋቱ እንደውም በጣም እናመሰግናለን ስላስታወሰን። የዮብ ዜማዎች የሚጠገቡ አይደሉም ና ግሩም ዜማዎች። ወደ ቀጣዩ ዘገባችን እንለፍ። አዎ ወደ ቀጣዩ ዘገባችን ስናልፍ እንግዲህ ወደ ሻሸመኔ ነው የምናመራው። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቶ ደቀቦ ዋሪጆ የተባሉ የሻሸመኔ ከተማ ነዋሪ የነበሩ የሰማንያ ዓመት አዛውንት ከእስር በዋስትና እንዲፈቱ ውሳኔ ቢሰጥም ማዕከላዊ ወንጀር ምርመራ ግን የፍርድ ቤቱን ውሳኔ ተግባራዊ አላደርግም ብሎ አሁን ከፍርድ ቤት ውሳኔ ከተወሰነ ከአርባ ቀን በላይ አስሯቸዋል ሲሉ አርባ ቀናት አርባ ቀናት አሁን የታሰሩት ግንቦት ወር ነው፣ ግን ደግሞ የፍርድ ቤት ውሳኔ ከመጣ በነጻ የለቀቁ በዋስትና የለቀቁ የሚለው አርባ ቀናት ሆኖታል ሲሉ የአቶ ደቀቦ ጠበቃና ልጅ ለአሜሪካ ድምጽ ተናግረዋል። ጠበቃው አካልን ነጻ የማድረግ ክስ ሊያቀርቡ እንደሆነም ገልጸዋል። እና አቶ ወንድሙ ኢብሳንና ስዊዘርላንድ የሚገኘው ልጃቸውን አቶ በዳዳ ደቃውን አነጋግሬያቸው ነበረ። ለምንድን ነው የታሰሩት ከሚል ሁኔታውን እንዲያስረዳኝ ከአቶ በዳዳ ነው የጀመርኩት። እስቲ የእሳቸው ምላሽ ካርሲ ነገሌ ወደ ኩየራ በታክሲ ሲሄድ ባልታወቀ ታጣቂ ታፍኖ ተወሰደ። ታፍኖ ተወስዶ ደብዛው ጠፋ። እኛ ወይ ሽፍቶችም አንዳንድ ሰዎች ወስዶት ገሎት ሊሆን ይችላል ብለን ነበረ የጠረጠር ነው። በፍጹም መንግሥት እጅ ይገኛል ብለንም አልገመትንም። ከዛ በኋላ እንደዛ ከህግ ውጪ አፍኖ የወሰዱት የመንግስት አካል ሆኖ ማዕከላዊ ተገኘ። ከአንድ ወር በኋላ ማዕከላዊ ፖሊስ ጣቢያ ምርመራ ኢንቨስቲጌሽን ሴንተር ተገኘ። ከዛ አራዳ ምድብ ችሎት ጊዜ ቀጠሮ ጠይቆበት እያመላለሱት ነበረ ከአራት ወር በኋላ ካመላለሱት ፖሊስ በተሰጦ ጊዜ ገደብ ውስጥ በአራት ወሩ ጊዜ ገደብ ውስጥ መስረጃ ስላላቀረበበት ምርመራውን ስላላጠናቀቀ አዋጁ ከዛ በላይ ስለማይፈቅድ ፍርድ ቤት የዋስትና መብት በመዝገብ ቁጥር አስራ አምስት አስራ አንድ ሰላሳ አራት በቀን አስራ ስድስት አንድ ሁለት ሺህ ዘጠኝ የዋስትና መብት ጠብቆለት ሰባት ሺህ ብር ራስ ይዘን እንዲፈታ ትዕዛዝ ተሰጠ ያንን የፍርድ ቤት ትእዛዝ ለፌዴራል ማዕከላዊ ወንጀል ምርመራ ስንወስድ የፍርድ ቤትን ትእዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው። አሁን ኦልሬዲ ሁለት ወር ሊሆነው ነው። እሺ፣ በጣም አመሰግናለሁ። አቶ ወንድሙ ኢብሳ የቀረበባቸው ክስ ምክንያቱ ምንድን ነው? አመሰግናለሁ። አቶ ቀሞ ዋሪዮ፣ በኢትዮጵያ ውስጥ በተለይ ጠቃላይ ኢትዮጵያ ማለት ይቻላል፣ በተለይ ኢትዮጵያ ኦሮሚያ ውስጥ በጣም ብዙ ሰዎች የሚታሰሩት ሁለት ሺህ ስምንት መጀመሪያ ጀምሮ በሽብር ስም ነው። ሽብር ቡድን ወዳል ብሎ መንግስት የሰየመው ኦነግ ነው። በዚህ ምክንያት ልጃቸው አቶ በራራ እንደገለጹ ከስዬራ ወደ ሻሸመኔ ሲሄዱ ከህዝብ ሰላማዊ ማዕከላዊ ለምንድን ነው የከተታችን? ብሎ ያው ቤተ ዘመድን ሌሎችም እንደዚህ እንደ ህግ ባለመሆን እኛም ስጠይቅ በሽብር ተጠርጥሮ ነው፣ ሽብርተኛ በመሆናቸው በጎርጊስ አራዳ ፍርድ ቤት እየተመላለፉ የጥርጣሬው ምክንያት አቶ ወንድሙ አቶ ወንድሙ ለጥርጣሬ ለክስ ለጥርጣሬ ምክንያት የተባለው የክስ የክስ ምክንያት ምንድን ነው ብሩ ምክንያት ልጃቸው አቶ በዳዳ እንደነገሩሽ የኩየራ ወደ ሻሸመኔ ሄዱ ነበር። ሽማግሌ ሰማንያ ዓመታቸው ነው። በሀገር የታወቁ አዛውንት ናቸው። የግል ማህበራዊየታቸው ተሳፍሮ ሲሄዱ መኪና ማስቁበ አወረዷቸው። እዚህ ማዕከላዊ አዲስ አበባ አመጧቸው። ምንድን ነው ያጠፋሁት ብሎ ያመጧቸውን ፖሊሶች ጠይቃቸው፣ በሽብር ተጠርጥሬ ነው የተባለው። ታዲያ በሽብር ተጠረጠር ፍርድ ቤት አቅርብኝ አለ። ፍርድ ቤት ያቀረቧቸው አራዳ ጊዮርጊስ ሀያ ስምንት ከተጠየቀባቸው ከዚያን ቀን ጀምሮ ሀያ ስምንት ሀያ ስምንት ሀያ ስምንት ሀያ ስምንት አራት ጊዜ ተጠየቀባቸው። አንድ መቶ አስራ ሁለት አይ ከሞላ በኋላ የአራዳ ፍርድ ቤት ማለት ይሄ የቀጠሮ ፍርድ ቤቱ ይሄን ሰው በሽብር ጠርጥራችሁ በሽብር ህጉ አዋጅ መሰረት አራት ቀጠሮ ተሰጥቷቸዋል። በዚህ በአራት ቀጠሮዎች ሰውየው ላይ መረጃ ልታገኙ ካልቻላችሁ፣ ሰውም በኋላ ቀጣውን የምርመራ ጊዜ አዋጅ ስለማይቀብ ያልተታችም ማለትኛ። ዳኛው ምን ትዕዛዝ ሰጠ? አንደኛ ከአሁን ሰዓት ጀምሮ ሰባት ሺህ ብር ዋስ ገንዘብ ወይ ሰው ሌላም ነገር፣ ሰባት ሺህ ብር ይወጣ። አንተ ደግሞ ሰባት ሺህ ብር ሌላ መረጃ እንደገና

Bakalım ne yapacaksın böyle gelene yani. Bakalım ne yapacaksın böyle gelene yani. Bakalım አቶ ወንድሙ ኢብሳ እንግዲህ ከዚህ በኋላ ደግሞ የፍርድ ቤቱን ትዕዛዝ አክብሮ ፖሊስ የማይፈታቸው ከሆነ አቶ ደቀቦን ለማስፈታት አካልን ነፃ የማውጣት ክስ እንደሚያቀርቡ ገልጸውልናል። እንግዲህ በዛሬና በነገ መካከል ያንን እንደሚያቀርቡ ነው የገለጹት። ማዕከላዊ ፖሊስ ወንጀል ምርመራ ይህንን ጉዳይ ለመጠየቅ አርብ ዕለት ደውዬ ነበረ። ምክንያቱም ከአርብ ካለፈው ሳምንት ጀምሮ ነበረ ይህንን ማነጋገር የጀመርኩትና ማዕከላዊ ፖሊስ ወንጀል ምርመራ አልፍ ስልካቸው አይመልስም መልሰን እንግዲህ እንሞክራለን። በጣም ጥሩ። አስቀድመን ልናቀርብላችሁ የነበረው ዘገባ ገልጸንላችኋል። ሙልጌታ አባተን በስራዎቹ ግሩም ግሩም ዜማዎችን ያቀነባበረ ታላቅ ሙዚቀኛ ነው። በነገው ዕለት ሰፋ ያለ ዘገባ በእሱ የህይወት ታሪክ በስራዎቹ የምናቀርብ ይሆናል። ሄኖክ፣ አንድ ሙዚቃ ለምንን ያልጋብዝም? የጌትሽ ማሞን ተቀበል ብልህ እቀበላለሁ። ፍቅር አየሁች ለፍቅር ግራሲ ገፋሽ ስታውቂው መንገዱን የፍቅር ጎዳና ግራ መጋባትሽ አይመስልም ሄደን መላ I'm gonna do it.

ዲጄ ፋትሱን አሁንም ለሙዚቃው እናመሰግናለን። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ ላይ ለምትከታተሉን ሰላምታ ለሰጣችሁን እኛም ሰላም እንላችኋለን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማ ና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የዜማዎቹን የመረጠልን ደግሞ የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Oh, no, no, no,